እንደምናመሽታችኋል ትላንት በቅድሚያ የተጫወቱት የኤ ምድቦቹ አስተናጋጅ ኢኳቶሪያል ጊኔ እና ቡርኪና ፋሶ ያለ ግብ ዜሮ ለዜሮ መለያየታቸውን በዜናችን ገልጸናል። ቀጥለው የተጋጠሙት የዚሁ ምድብ ቲሞች ኮንጎ እና ጋቦን ነበሩ። ኮንጎ ትላንት ጋቦንን አንድ ለዜሮ አሸንፏል። በመክፈቻው ከኢኳቶሪያል ጊኒ ጋር እኩል አንድ በመለያየቱ ቡርኪና ፋሶን ሁለት ለዘሮ ያሸነፈው ጋቦን ነበር። የደረጃ ሰንጠረዙን ከምድብ እየመራ ያለው በ48ኛው ደቂቃ ላይ ኮንጎ መሪነቱን ተረከበ። ወሳኟን አንዷንና የመጨረሻዋን ጎል መሬት አስታኮ በመተኮስ ኳስ ከመረብ ያገናኘው ቡካ ሞቱ ነው። ዛሬ ሁለተኛ ዙር ተራው የቢምድቦቹ ነው። አሁን ቅርብ ጊዜ ባበቃው ቱኒዚያና ዛምቢያ ባደረጉት ግጥሚያ ሊፈጸም ሁለት ደቂቃ ሲቀር በተገኘ ተጨማሪ ጎል ቱኒዚያ ሁለት ለአንድ አሸንፏል። ከአንድ ሰዓት በኋላ የኬፕ ቬርዴና ኮንጎ ዲሞክራቲክ ሪፐብሊክ ቲሞች ይጫወታሉ። ፍልሚያው ነገና ከነገ በስቲያ ቀጥሎ ለሩብ ፍጻሜው የሚያልፉ ስምንቱ ቲሞች ይለያሉ። በሌላ በኩል ኢትዮጵያዊው ኢንተርናሽናል አርቢትር በአምላክ ተሰማ ከነገ በስቲያ ቅዳሜ በካሜሩንና ጊኒ መካከል የሚደረገውን ጨዋታ በዋና ዳኝነት እንደሚመሩ ከተባባሪ አዘጋጅ ገዛ አንጽዮን መስቀል ማምሻውን ተገልጾልኛል አሁን ወደ አቶ ፍቅሩ ኪዳኔ አጫጭር አስተያየቶች እንለፍ በአራቱ ከተሞች የአፍሪካ ዋንጫ ውድድር የሚከታተሉት የጊኔ ኢኳቶሪያል ቡድን ደጋፊዎች የሚለብሱት ሹራብ ከጀርባው ለሰላምና ለህብረት ከአፍሪካ ህዝብ ጋር ይላል ማለትም ይህን የአፍሪካ ዋንጫ ውድድር ያዘጋጀ ነው የአፍሪካ ወጣቶችን ለመደገፍ ነው የሚል መልእክት ይመስላል። ማላቦ ጥንት ማለትም ከአርባ ሰባት አመት በፊት ሳንታ ኢዛቤል ስትባል ትጠራ የነበረችው የምትገኘው ፌርናንዶ ፖ አሁን ቢዮኮ የምትባል ደሴት ላይ መቶ ሰማንያ ሺ ነዋሪ ያለባት ቤንዚንና ጋዝ የምታፈልግ ከተማ ነች። ባታ ወደ ሶስት መቶ ሺህ ሰው የሚኖርባት ትልቁ ከተማ ነው። ባታ የሚጫወቱት የጋቦን እና የኮንጎ ቡድኖች ደጋፊዎች በቻርተር አውሮፕላን መጥተው ጨዋታውን ተመልክተው ወደ ሀገራቸው ይመለሳሉ። ከጋቦን ሊብረቪል እስከ ባታ ድረስ በአውሮፕላን የሀያ ደቂቃ ጉዞ ሲሆን ከብራዛቪል ኮንጎ ባታ ድረስ ደግሞ አንድ ሰዓት ተኩል ነው። ሌሎቹ ሁለት ከተሞች የአፍሪካ ዋንጫ ውድድር የሚያዘጋጅባቸው ጫካ ውስጥ በመገንባት ላይ የሚገኙ ናቸው። ለምሳሌ ሞንጎሞ የምትባለው ከተማ የሀገሪቱ ፕሬዚዳንት የተወለዱበት አራት ሺህ ነዋሪ የሚኖሩበት ስድስት ሺህ ተመልካች የሚይዝ ስታዲየም ያላት ነች። ከዚህ በቀር ሞንጎሞ በጋቦን እና ካሜሩን የተከበበች ስለሆነች ስልክ ለመደወል ሶስቱን አከፋፋይ መስመሮች ማግኘት ይቻላል። ያው እንዴ ካሜሩንም በመኪና የሁለት ሰዓት መንገድ ነው። ኤቤቢን የምትባለዋ ከተማ ሰላሳ ሺ ነዋሪ ያላት አስር ሺ ተመልካቾች የሚይዝ ስታዲየም አሰርታለች። ሁለቱ ከተሞች የሚጠቀሙበት አውሮፕላን ማረፊያ አንድ ሲሆን ኤቤቢን የአንድ ሰዓት፣ ሞንጎሞ የሰላሳ ደቂቃ የመኪና መንገድ ነው። ስለ መንገዶች ካወራ አልቀረ ኤኳቶሪያል ጊኔ ያሰራችው አውራ ጎዳናዎች የሚደነቁ ናቸው። ይህ ሀብታም ሰባት መቶ ሺህ ህዝብ የሚኖሩበት ሀገር በአረንጓዴ ጫካ የታጠረ በባህር የተከበበ እድለኛ ነው። ነገር ግን በብዙ መስክ ወደ ኋላ የቀረ ነው። የአፍሪካ መሪዎችን ጠቅላላ ጉባኤ ለማስተናገድ የተሰሩት አምሳ አራት ቪላዎች መስኮቶቻቸው ከተዘጉ ሶስት አመት አልፎታል። ወደፊትም ምን እንደሚያደርጉት አይታወቅም። አቶ ፍቅሩ ኪዳኔን አመሰግናለሁ። ከአፍሪካ እግር ኳስ ዋንጫ ውድድር ሌላ አሁን በደረሰን የአትሌቲክስ ስፖርት ዜና በነገው ዕለት የዱባይ ማራቶን ይካሄዳል። በዚህ ውድድር ታዋቂው አትሌት ቀነኒሳ በቀለ በወንዶቹ እንዲሁም ሌላዋ ኮከብ የረጅም ርቀት ሯጭ አሰለፈች መርጋ በሴቶቹ በአሸናፊነት ይጠበቃሉ። በተለይ ቀነኒሳ የወቅቱን የዓለም ክብረ ወሰን አሻሽላለሁ ማለቱን የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ድረገጽ ዘግቧል። አትሌት ቀነኒሳ በዚሁ ውድድር የሚሳተፈው ሌሊሳ ደሲሳን ሊፈትነው እንደሚችልም ተናግሯል። ሰኞ በስፋት እንመለስበታለን። በዚሁ ላብቃ። ደህና ምሹ።